ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኦሮሚያ የተጠራው የሥራ ማቆም አድማ እንደቀጠለ ነው። መንግስትም የተዘጉ መደብሮችን በኃይል ለማስከፈት እየሞከረና አሻፈረን ያሉትን በማሸግ ላይ ነው ተብሏል። የምሽቱ አብይ ርዕስ ዝርዝር አለው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ነሐሴ 19 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ቆንጂ ታዬ አብረናችሁ እናመሻል። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ዩናይትድ ስቴትስ ወደ ሀገሮቻቸው እንዲመለሱ ያዘዘቻቸውን ዜጎቻቸውን ለማይቀበሉ አራት ሀገሮች ዜጎች ቪዛ መስጠት ለማቆም ማቀዷ ታወቀ። ከዩናይትድ ስቴትስ የተባረሩትን ዜጎቻቸውን አንቀበልም ካሉት ሀገሮች መካከል ኤርትራ፣ ጊኒ፣ ሴራሊዮንና ካምቦዲያ እንደሚገኙባቸው ተገልጿል። ዩናይትድ ስቴትስ ከዚህ ቀደምም ሁለት ጊዜ ይህንን መሰል እርምጃ ወስዳለች። ሳሌም ሶሎሞን ያቀነባበረችውን ዘገባ አዳነች ፍሳይ ታቀርባለች። የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር አሜሪካ ውስጥ ለመኖር ሕጋዊ ፈቃድ የሌላቸውም የተባሉትን ዜጎቻቸውን አንቀበልም ያሉትን ወይም ሂደቱን የሚያዘገዩትን አራት አገሮች ስም ዝርዝር ባለፈው ሳምንት ለውጭ ጉዳይ ሚኒስቴር አስታውቋል። አሁን ታዲያ የውጭ ጉዳይ ሚኒስቴሩ ትዕዛዙን በተግባር የሚያውልበትን መንገድ እየገመገመ ነው። ባለፈው ጊዜ ቪዛ የመከልከሉ እርምጃ በዲፕሎማቶችና በመንግሥት ባለሥልጣኖች ላይ ያተኮረ ነበር። አሁን ቪዛ የመከልከሉ ጉዳይ ምን ያህል ሰዎችን እንደሚመለከት እስካሁን ባለው ጊዜ ግልጽ አይደለም። ቪዛ የመከልከሉ ውሳኔ የሚተገበረው የውጭ ጉዳይ ሚኒስትሩ ግቡን ሊመታ ይችላል በሚል እምነት በሚወስኑት መደበኛ ሂደት መሰረት ነው ሲሉ አንድ የውጭ ጉዳይ ሚኒስቴሩ ባለሥልጣን ተናግረዋል። ሂደቱም ከሚመለከታቸው ሀገሮች ጋር መነጋገርንና በይፋ ማሳወቅን እንደሚያካትት ባለሥልጣኑ አክለዋል። በዩናይትድ ስቴትስ የጊኒ አምባሳደር ማማዲ ኮንዴ መስሪያ ቤታቸው ስለ ጉዳዩ በኦፊሴል የተነገረው ነገር የለም ብለዋል። የሰሙት በሚዲያ መሆኑን ጠቁመዋል። 75 የጊኒ ተወላጆች ወደ ሀገራቸው እንደተባረሩ ገልጸዋል። 2000 የሚሆኑ የጊኒ ተወላጆች ዩናይትድ ስቴትስ ውስጥ ካለ ሕጋዊ ፈቃድ እንደሚኖሩም ገልጸዋል። በዩናይትድ ስቴትስ የሲራሊዮን አምባሳደር በኮሬ ኮርቱ ስቲቨንስ ደግሞ ሀገራቸው ከተላለፉት ሁሉም የማባረር ትእዛዞች ጋር ተባብራለች ብለዋል። ከ30 እስከ 40 የሚሆኑ የሲራሊዮን ተወላጆች በልዩ የዩናይትድ ስቴትስ በረራዎች ወደ ሀገራቸው ተመልሰዋል ብለዋል። አሜሪካ ከሚገኙት የሲራሊዮን ተወላጆች ብዙዎቹ ህጋዊ ፈቃድ የላቸውም የሚለውን አልተቀበሉም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚለው 46 የሲራሊዮን ተወላጆች በያዝነው ዓመት የመባረር ትዕዛዝ ደርሷቸዋል። 22ቱ በወንጀል ምክንያት እንደተባረሩ፣ አብዛኛው የወንጀል ተግባራቸው ከሱስ አሰያዥ መድኃኒት ጋር የተያያዘ መሆኑን የውጭ ጉዳይ ሚኒስቴር ባለሥልጣኑ ገልጸዋል። ዩናይትድ ስቴትስ በያዝነው ዓመት 117 ኤርትራውያን፣ 88 የጊኒ 27 ደግሞ የካምቦዲያ ተወላጆች እንዲባረሩ ማዘዟን የውጭ ጉዳይ ሚኒስቴሩ ገልጸዋል። ሶማሊያ ውስጥ ባንክሮፍት ለተባለ የዩናይትድ ስቴትስ የግል የደህንነት ኩባንያ የሚሰሩ የታጠቁ የጥበቃ ሰዎች ዛሬ አርብ ጠዋት እንቅስቃሴ ባደረጉበት ወቅት ዘጠኝ ሰዎች መገደላቸውን የደረሰን ዜና አስታውቋል። የታችኛው ሸበሌ ክፍለ ግዛት አስተዳዳሪ አሊ ኑር ለቪኦኤ በሰጡት ቃል ግድያው የተፈጸመው ከሞቃዲሾ ደቡብ ምስራቅ 55 ኪሎ ሜትር ርቀት ላይ ያለች ባሪሬ የምትባል ከተማ አቅራቢያ የሚገኝ እርሻ ቦታ ላይ መሆኑን ገልጸዋል። ነጮችና ጥቂት ሶማሌዎች ያሉበት ኃይል ጥቃት አድርሶ ዘጠኝ ሰዎች ሕፃናትም ጭምር ገድለዋል ብለዋል። ከተገደሉት መሃል የእርሻ ቦታ ባለቤቶችና ሰራተኞቻቸው ያሉባቸው መሆኑንም አክለው ተናግረዋል። የታችኛው ሸበሌ አገረ ገዢው ለግድያው ተጠያቂ ያደረጉት ሶማሊያ ላሉ የአፍሪካ ሕብረት ኃይሎች የሎጂስቲክስና የሥልጠና ሥራ የሚሠራው ባንክሮፍት የተባለው ኩባንያ የታጠቁ ሶማሌዎችና የውጭ ሰዎችን ነው። እሳቸው እንደሚሉት ታጣቂዎቹ ስላካሄዱት እንቅስቃሴ ሶማሊያ መንግሥት መረጃ አስቀድሞ አልተሰጠውም። ግድያው በተፈጸመበት ወቅት በአካባቢው ምንም አይነት ውጊያ አልነበረም፣ ያሉት ባለሥልጣኑ ታጣቂዎቹ የተሳሳተ ጥቆማ ተሰጥቷቸው ሳይሆን አይቀርም ብለዋል። የሶማሊያን መንግስት፣ አሚሶምና ባንክሮፍትን አስተያየት ለማግኘት አልተቻለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሳኡዲ አረቢያ የሚመሩ ኃይሎች የመኗ ዋና ከተማ ሰንአ ባካሄዱት የአየር ጥቃት ቢያንስ አስራ ሁለት ሰው ሲቪሎችን ገደሉ። ህጻናትም አሉባቸው ብለዋል ምስክሮችና የሕክምና ሰራተኞች ከትናንት ሐሙስ ሌሊት አንስቶ ዛሬ ንጋት ድረስ ፋጅ አታን በተባለው የከተማዋ ደቡባዊ ሰፈር ድረስ በተካሄደው ጥቃት ፍርስራሽ ስር የተቀበሩ ሰዎች መኖራቸውንና ቢያንስ ሁለት ህንፃዎች መፈራረሳቸውን ነው አክለው የገለጹት። በየፍርስራሹ ስር የተቀበሩትን ሰዎች የእርዳታ ሰራተኞች ሲያወጡ ደግሞ የሞቱት ሰዎች ቁጥር ይጨምራል የሚል ስጋት አላቸው። ባለፈው ሳምንት በሳዑዲ መራሽ ኃይሎች የአየር ጥቃቶች ቢያንስ አርባ ሰው ተገድሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በዚህ ሳምንት ሰንአ በሚገኝ ሆቴል ላይ የደረሰውንና ከሰላሳ በላይ ሰው የተገደለበትን የአየር ጥቃት በነጻ አካል እንዲመረመር ማሳሰቡ አይዘነጋም። ከወደ ሜክሲኮ ባህረ ሰላጤ ከባድ ንፋስ ይዞት የሚነጉደው ከባድ ዝናብ ሃሪኬን ሃርቪ ወደ ቴክሳስ ክፍለ ግዛት ጠረፍ አካባቢ እያመራ ነው። ባለሥልጣናት መጠነ ሰፊ ጥፋት ያስከትላል ብለው ለሰጉበት ለዚህ ከባድ ንፋሳማ ዝናብ ውርጅብኝ እየተዘጋጁ ናቸው። ዝናቡ ቴክሳስ የብሱ ላይ የሚደርሰው ከሰዓታት በኋላ ቢሆንም ፍጥነቱ ግን እየጨመረ ነው። በሰዓት ከ200 ኪሎ ሜትር በሚበልጥ ፍጥነት የሚውዘገዘግ ንፋስ የሚነጉደው ዝናብ ጠረፉን አካባቢ ቢያንስ 80 ሳንቲሜትር ያህል በውሃ ያጥለቀልቃል ተብሎ ተሰግቷል። ሃሪኬን ሃርቪ ቴክሳስ ላይ ከባድ ጉዳት እንደሚያደርስም የዩናይትድ ስቴትስ የፌዴራል አስቸኳይ ጉዳዮች አስተዳደር መስሪያ ቤት ዋና ኃላፊ አስጠንቅቀዋል። ዋናው ስጋታቸው ማስጠንቀቂያውን ቸል ብለው ቤታቸውን ላለመልቀቅ የወሰኑ ጠረፉ አካባቢ የሚኖሩ አንዳንድ ዜጎች መኖራቸውን ነው ብለዋል። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ የሺያዎች መስጊድ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ ሀያ ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። በአርብ የጸሎት ሰዓት ላይ በደረሰው ጥቃት የተገደሉት ሁለቱ ፖሊሶች ሲሆኑ ከአርባ በላይ ደግሞ መቁሰላቸው ታውቋል። የአፍጋኒስታን የሀገር አስተዳደር ሚኒስቴር ቃል አቀባይ ናጂብ ዳኒሽ ኢማም ዛማን መስጊድ በራፍ ላይ ቢያንስ አንድ አጥቂ ቦምቡን ሲያፈነዳላቸው ሌሎቹ ወደ ውስጥ ገብተው ጥቃት አደረሱ ነው ያሉት። የእስልምና መንግስት ብሎ ራሱን የሚጠራው ቡድን ለዚህ ጥቃት ኃላፊ ነኝ ብለዋል። ኢማም ዛማን አርብ አርብ ብዙ ምዕመናን ከሚገኙባቸው የአካባቢው ትላልቅ መስጊዶች አንዱ እንደሆነም ተገልጿል። ይህ የዛሬው ጥቃት የደረሰው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታንን በተመለከተ አስተዳደራቸው የሚከተለውን አዲስ ፖሊሲ ይፋ ካደረጉ ከጥቂት ቀናት በኋላ መሆኑ ነው። ፕሬዚደንቱ በአዲሱ ፖሊሲያቸው ለጦር ኃይል አዛዦቻቸው ውሳኔ የመስጠት ስልጣን ሰጥተዋል። ፓኪስታንንም ባህሪዋን በአስቸኳይ ትቀይር፣ ለአፍጋን ታሊባኖች መጠለያ መስጠቷንም ታቆም ሲሉ አስጠንቅቀዋል። ፕሬዝደንቱ የአፍጋኒስታንንም መንግስት ከዩናይትድ ስቴትስ የሚያገኘውን እርዳታ አይነካብኝም ከሚል ስሜት ተቆጥቦ የለውጥ እርምጃዎችን አፋጥኖ ይውሰድ ሲሉ ፕሬዝደንት ትረምፕ አሳስበዋል። ሰሜናዊ ህንድ ውስጥ ሁለት ተከታዮቻቸውን ደፍረዋል ተብሎ የተከሰሱ አንድ አወዛጋቢ የሆኑ መንፈሳዊ መሪ ላይ ፍርድ ቤት ወንጀሉን ፈጽመዋል ብሎ ብይን መስጠቱን ተከትሎ በተቀሰቀሰ ብጥብጥ ቢያንስ 28 ሰው ተገድሏል፣ ሌሎች ሁለት መቶ ሰዎች ቆስለዋል። ራሳቸውን ዶክተር ጉርሚትራም ራሂም ሲንጂ ኡንሳን ብለው የሚጠሩት የመንፈሳዊ መሪ በብዙ አስር ሺዎች የሚቆጠሩ ተከታዮቻቸው ፓንቹኩላ ከተማ ፍርድ ቤት አካባቢ ተሰብስበው ጠብቀዋቸዋል። ዛሬ ፍርድ ቤቱ ብይኑን እንደሰጠ ነው ደጋፊዎቻቸው ኃይል የቀላቀለ ረብሻ የጀመሩት። የመንግስት ሕንጻዎችን አቃጥለዋል። ጋዜጠኞችና ፖሊሶች ላይ ጥቃት አድርሰዋል። ፖሊሶች በአስለቃሽ ጋዝና በኃይል በሚረጭ ውሃ ሊበትኗቸው ከሞከሩ በኋላ ወደ ሰማይ ማስጠንቀቂያ ጥይት ተኩሰዋል ተብሏል። ዴራሳቻ ሳውዳ የሚባል እምነት መንፈሳዊ መሪው ተከታያቸው የሆኑ ሁለት ሴቶች ደፍረዋል ተብለው የተከሰሱ ሲሆን ደጋፊዎቻቸው ያስተባብላሉ። የቡድኑ ቃል አቀባይ ተከታዮቻቸው እንዲረጋጉ ተማጽነዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ቮይስ ኦፍ አሜሪካ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን የዕለቱ አብይ ርዕስ በኦሮሚያ ለአምስት ቀናት የተጠራው የሥራ ማቆም አድማ ዛሬም ለሦስተኛ ቀን ቀጥሎ ውሏል። መንግስትም የተዘጉ የንግድ መደብሮችንና ምግብ ቤቶችን በኃይል ለማስከፈት በያዘው ሙከራ እየገፋ ነው ሲሉ ያነጋገርናቸው የተቃዋሚ ፓርቲ አመራሮች ገልጸውልናል። ቀጣዩ ዘገባ በመንግስት እየተወሰደ ነው የተባለውን አዲስ እርምጃም ባለስልጣን ጠይቆ ያገኘውን ምላሽ አካቷል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው። የፖለቲካና የሕሊና እስረኞች ይፈቱ አላግባብ ከመጠን በላይ የተጣለው የግብር ክፍያ ጥያቄ ይሰረዝ፣ በአጠቃላይ የዜጎች ሁለንተናዊ ሰብአዊ መብቶች ይከበሩ ሲል በመላ የኦሮሚያ ክልል ከተሞች ለአምስት ቀናት የተጠራው የሥራ ማቆም አድማ ዛሬም ለሦስተኛ ቀን መቀጠሉን የመንግሥት ኃይሎችም እርምጃ እየወሰዱ መሆናቸውን የገለጹልኝ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ፕሬዚደንት አቶ ሙላቱ ገመቹ ናቸው። አብዛኛውን የእህል ዘር ለአዲስ አበባ ከተማ አቅራቢው የኦሮሚያ ክልል በሥራ ማቆም አድማ ላይ ከሆነ በኢኮኖሚው አኳያ ምን ያህል ተጽዕኖ እንዳሳደረም ለማወቅ ጥያቄ አቅርቤያለሁ። ወደፊት በምጣኔ ሀብት ባለሙያ እስከምናስገመግም ድረስ ለዛሬ ካነጋገርኳቸው ወገኖች ያገኘሁት አጭር ምላሽ በጥቂት ቀናት የሥራ ማቆም አድማ በኢኮኖሚው ላይ ያመጣውን ወይም ያደረሰውን ተጽዕኖ ለማወቅ ያስቸግራል ሁኔታው በዚሁ ከቀጠለ ወደፊት ይታያል የሚል ነው። አሁን ወደ ከተማዋ ከዚህም ከዚያም እህል መግባቱ ቀጥሏል። በመጋዘንና ጎተራዎች ያለውም ገና ተሟጦ ባለማለቁ ከወዲሁ አስተያየት መስጠት እንደሚያስቸግርም አስረድተውኛል። ወደ ዕለታዊ ሁኔታዎቹ ስመለስ በቅድሚያ በኦሮሚያ ክልላዊ አስተዳደር የመንግሥት መገናኛ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋ ቂጤሳን እናገኛለን። በኦሮሚያ ለተቃውሞ እንቅስቃሴ መሪ ምክንያቶች ናቸው ያሏቸውንና በየትኞቹ ወረዳዎች እየተካሄዱ እንዳሉ ይዘረዝራሉ። ኦሮሚያ ክልል ሰሞኑን ከነሐሴ አስራ ሰባት ሁለት ሺህ ዘጠኝ ጀምሮ በተለያዩ ማህበራዊ ሚዲያዎች በተሰራጩ ገበያና የግብይት ማቆም አድማ፣ ቤት ውስጥ የመዋል አድማ ጥሪ ሲደረግ ነበረ። የእነዚህ ጥሪዎች መሰረታዊ ጥያቄዎች እንዳጀንዳ የተነሱት አንተ እንደጠቀስከው ሶስት ነገሮች ናቸው አንደኛውና መሰረታዊ ነገር ከግብር ጋር በተያያዘ ከአቅም በላይ ግብር ተጭኖብናል ይሄ ሊነሳ የሚል ነው። ሁለተኛው ጉዳይ የኦሮሚያ የአስተዳደር ወሰኖች አልተከበሩም፣ ሊከበሩ ይገባል የሚል ከዚህ ጋርም ተያይዞ አንዳንድ የሰብዓዊ ቅሰቶች እየተፈጸሙ ነው የሚል ተነስቷል። ከዛ ባለፈ የኦፌኮ የአመራር አካላት ከእስር መፈታት አለባቸው የሚልም ጥያቄዎች በማህበራዊ ሚዲያዎች ሲሰራቸው ነበረ። ያንን ተከትሎ ከነሐሴ አስራ ሰባት ሁለት ሺህ ዘጠኝ ዓመተ ምህረት ጀምሮ በመላ ኦሮሚያ ማለት ነው፣ በኦሮሚያ ክልል ከሶስት መቶ በላይ ወረዳዎች ናቸው ያሉት፣ በመላ ኦሮሚያ የግብይት ማቆም ቤት ውስጥ የመዋል አድማ ተጠርቶ ነበረ። ከዛ መነሻነት ኦሮሚያ ውስጥ ባሉ ሀያ ዘጠኝ ወረዳዎችና ወደ አምስት የሚጠጉ ትላልቅ የከተማ አስተዳደር ለክልል ተጠሪ የሆኑ የከተማ አስተዳደሮች ላይ ገበያ የማቆም፣ ሱቅ የመዝጋት፣ የትራንስፖርት አገልግሎት እነዚህ የባጃጅ አገልግሎቶችን ከተማ ውስጥ የማቋረጥ ሁኔታዎች ተከስተዋል። ይሄ የተከሰተባቸው ቦታዎች ለምሳሌ ዞኖቹን ወስደን ብናይ ሆሮ ጉድሩ ወለጋ የተወሰኑ ወረዳዎች ላይ ተከስተዋል። ሆሮ ጉድሩ ዞን ሆሮ ወረዳ፣ ጅማ ገነት የሚባል፣ ጉድሩ አባይ ጮመንና ጃርቴ ላይ ነው የተከሰተው። ምዕራብ ሸዋም ባኮ፣ ግንደበረት፣ ጀልዱ፣ ሚዳ ቀኝ፣ ቶኬ ጮቤና አቡና ግንደበረት ድሬንችኒ የተባሉ ወረዳዎች ላይ ገበያ ማቆም አድማው ተደርገዋል። ምዕራብ አረርጌም እንደዚሁ አሰቦት፣ ሚኤሶ እና ጡሎ ወረዳዎች ላይ ምስራቅ አረርጌ አወዳይ፣ ሐረማያና ኮምቦልቻ ላይ ባሌም ሮቤ ከተማ ላይ እንዲሁም ምስራቅ ወለጋ ነቀምት ከተማ ሆለታ ከተማ አምቦ ወሊሶና አካባቢው ላይ እንደዚሁ ይለላ የሚባል አካባቢ የግብይት ማቆም አድማ ተደርገዋል። ቄለ ሞለጋም በሚዶሎ ጋውቄቤ እና ዳሌው አበራ የሚባሉ ወረዳዎች እንደዚሁ ግብይት የማቆም ነገሮች ተካሂደዋል ማለት ነው። አሁን ባለንበት ደረጃ ሁኔታው ምን ይመስላል ስል አቶ አዲሱን ጠይቄያለሁ። አሁን ባለንበት ደረጃ ሁኔታው ወደ መደበኛ አካሄድ እየተመለሰ አምቦም፣ ወሊሶም አካባቢ ዋና ዋና የሚባሉ ከተሞች አካባቢ ወደ መደበኛ የኑሮ ሂደት እየመጣ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ለጠየቅከኝ ጥያቄ አንደኛውና መሰረታዊ ጥያቄ መነሻ ነው የተባለው ግብር ጋር ተያይዞ ያለው ጉዳይ ነው። ግብር ጋር ተያይዞ ያለው ጉዳይ ባለፈውም በተደጋጋሚ በእናንተ ሬዲዮ ላይም ቀርቤ መግለጫ ሲሰጥ እንደነበረው መደበኛ አሰራር ተዘርግቶ ሲታይ ነው የነበረው። መታየት ብቻ ሳይሆን ደግሞ የግብር የዕለት ገቢ ተመኑ ላይ ስህተት አለ ተብሎ ቅሬታ ስለቀረበ ቅሬታዎች በስፋት ቀርበው ኮሚቴ ተቋቁሞ መረጃ ማስረጃ ቀርቦ ማስተካከል ተደርጎባቸዋል። ማስተካከል የተደረገው በሁለት መንገድ ነው። አንደኛውና መሰረታዊ ነገር ከዕለት ገቢ በላይ የተተመነብን ያሉ ሰዎች ማስረጃቸውን አቅርበው ሙሉ በሙሉ መፍትሄ እንዲያገኝ፣ ወደ ትክክለኛው የተመን ልክ እንዲመጣ ኮሚቴው የዕለት ገቢን ሲተምም የሰራቸው ስህተቶች የፈጸማቸው ስህተቶች እንዲታረሙ የተደረገበት ሁኔታ ነው ያለው። ሁለተኛውና መሰረታዊ ችግር የነበረው ደግሞ ከደረጃ አመዳደር ነው። ደረጃ ሲ መሆን ሲገባው ወደ ቢቢ መሆን ሲገባው ወደ ደረጃ ኤ መጥቶ ያለ አግባብ የሌለኝ ደረጃ ተሰጥቶኛል የሚል መረጃ ማስረጃ ቀርቦ እነዚህም እንዲፈቱ የተደረገበት ሁኔታ ነው ያለው። ስለዚህ ከግብር ጋር ተያይዞ ያለው ነገር አሁን ባለው ተጨባጭ ሁኔታ ሱቅ ወደ ማዘጋት ወደ እንደዚህ አይነት አድማ የሚያስኬድ አግባብነት የለውም። መንግስት በደንብ ከንግድ ማህበረሰቡ ጋር ተወያይቷል። መወያየት ብቻ ሳይሆን ደግሞ መደበኛ የሆነ የቅሬታ አፈታት ስርዓትን ዘርግቷል። መዘርጋት ብቻ ሳይሆን በዛ የአፈታት ሂደት ውስጥ ነጋዴዎቹ እንዲሳተፉ፣ ድምጻቸው በአግባቡ እንዲሰማ፣ ማስረጃቸውን እንዲያቀርቡ፣ ያቀረቡት ማስረጃዎች ደግሞ በአግባቡ እንዲታይላቸው ተደርጎ የግብር መክፈል ሂደቱም ራሱ ወደ መቀናቀት ነው ያለ። አሁን እንግዲህ አድማው ተጀምሯል። በእናንተ በኩል አድማውን ለማስቆም እርምጃ እንወስዳለን ተብሏል። ምን አይነት እርምጃ ነው ለመውሰድ ያቀዳችሁት? ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ የቤት አገልግሎት ሱቅ ዘግቶ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መብቱ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝ ነው ሱቄን ከፍቼ መነገድ አለብን ምግቤን ከፍቼ አገልግሎት መስጠት አለብም ብሎ በሚልበት ሰዓት፣ ሌላው ላይ ደግሞ ጫና መፍጠር ኢ ዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና እፈጥራለሁ ተቃውሞ ወይም አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ክስተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ የወሰድበት መኪናውን አውጥ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሰዋል፣ ተጨባጭ ጉዳቶች። እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ለምሳሌ ወረታ አካባቢ ከትላንት ወዲያ ሰላማዊ ሰዎችን ሲያጓጉዝ የነበረ ሁለት የአንበሳ አውቶቢሶች ላይ ድንጋይ በመወርወር መስታወታቸውን የሰምነ ሰባበር ሂደት ነው የነበረው። ከዛ ባለፈ የኦሮሚያ ብሔራዊ ክልላዊ መንግስት የሰራተኞች ሰርቪስ ላይ እንደዚሁ አራት መስታወቶቹን የተሰራበት በዛሬ ሁለት ራሱ አዲስ አበባ ወደ ጅማ ሲጓዝ የነበረ የህዝብ ሁለት የህዝብ ማመላለሻ ሀገር አቋራጭ አውቶቢሶች ላይ ድንጋይ የመወርወር ሁኔታዎች ናቸው የነበሩት። ከዚህም አልፎ ደግሞ ህዝቡ እንዲሳቀቅ የዕለት ተዕለት ኑሮውን በአግባቡ እንዳይመራ ተገዶ ማለት ነው በፍርሃት አድማ እንዲቀላቀል በማድረግ ሀራስመንት የማድረግ ነገሮች አሉ፣ የማስገደድ ሁኔታዎች አሉ። ስለዚህ መንግስት ዜጎች በመደበኛነት በዕለት ተዕለት የመንግስት ላይ ቅሬታ ካላቸው ቅሬታቸውን ለማሰማት ያሉ አሰራሮች በቂ አይደሉ። ስለዚህ በአድማ መልክ በሬን ለግቼ ያሰማ የሚለው መብቱ እንደሆነ ሁሉ ሱቅን ከፍቼ ይፈራለሁ የዕለት ጉርሴን አገኛለሁ ብሎ የሚለውን ደግሞ ዲፌንድ ማድረግ አለበት፣ እነሱን መጠበቅ አለበት፣ ለእነሱ ከለላና መከታ መሆን አለበት። ስለዚህ በዚህ አካባቢ አስገድደው ሱቅ መዝጋት የሚሄዱትን አስገድደው መኪና ትራንስፖርት አገልግሎት እንዲቋረጥ ለማድረግ የሚሄዱት ላይ ነው እርምጃ የምንወስደው ማለት ነው። ሰላማዊ እስከሆነ ድረስ ማንኛውም ሰው በሰላማዊ መንገድ ተቃውሞውን መግለጽ መብቱ እንደሆነ በግልጽ ሊታወቅ ይገባል ማለት ነው። በአማራው ክልል በኩልስ በየትኞቹ ከተሞች ነው ተቃውሞ አለ የሚባለው? አቶ አዳነ ጥላሁን የመኢአድ ማለትም የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ኃላፊ ይመልሳሉ። ሌሎች ፓርቲያቸው የሚንቀሳቀሱባቸውን አካባቢዎችም ይጨምራሉ። እንግዲህ እስከ ትናንት ድረስ አልፎ አልፎ ባህር ዳርም፣ ሸበል በረንታም፣ ብቴና አደት እና በመሳሰሉት ተቃውሞ ነበረ የዛሬ ሁለት ባለ መረጃ መሰረት ግን በከፊል ለምሳሌ ባህር ዳር ላይ በሱቆች ተከፍተዋል። ሸበል በረንዳ ላይ ያው ሀያ ሰባት ሰው ታስሯል። ግን ያው እንትኑ ሱቆቹ ተከፍተዋል። ዲሴና ላይ ስምንት ነጋዴዎች ታስረዋል። ያው ግን ስራ አሁንም ጀምሯል። አደት ላይ የበርበሬና የእህል በረንዳዎች ዝግ ናቸው። አማራ ክልል ላይ የሚታያቸው እንትኖች በአብዛኛው እዚ ከኦሮሚያ ስራ ማቆም አድማ በፊት በተጀመረው አላግባብ ግብር ተመን ዙሪያ የተቋሰለ አይነት ሁኔታ ነው የምናየው እና እስከ ትናንት አሁን ባህር ዳር ላይ ትራንስፖርት መቆም አድማ የሚያነበረው ግን በግድ ወደ ስራ እንዲገቡ እየተደረጉ ያለበት እንትን ነው። ሻሸመኔ አካባቢ ላይ ሁን ዝግ ነው። ለምሳሌ አማሮ የምትባል ወረዳ አለ ብላ ኮንሶ፣ እነዚህ አካባቢ ላይ አሁን ዝግ ነው። ሱቆችን ሁሉም ዝግ ናቸው። ትራንስፖርት አስመልክቶ በመከላከያ ኃይል የግድ ወደ ስራ እንድገባ እየተደረገ ያለበት ሁኔታ ነው ያለው። እንደገና ወደ አርባ ምንጭ የሚያስገባ የመኪና መንገድ አለ። አጀ የምትባል ከተማለች ልጅ ያቺም ዝግ ናት። ቂሬ የምትባል ወረዳ ላይ በሲዳማ ብሔርና በኦሮሞ ብሔሮች መካከል አለመግባባት እንዳለና የኦሮሞ ተወላጆች እየተፈናቀሉ መሆኑን መረጃዋለን። በዚሁ አካባቢ አሁን በሲዳማና በጉጂ ብሔረሰብ መካከል ውጥረት አለ። ከዛ ውጭ አዋሳ ራሷ ዙሪያዋና ራሷ ከተማ ውስጥ ስራ ማቆም አድማዋለ። በስምንት ክፍለ ከተሞች አዋሳ ከተማ ላይ የስራ ማቆም አድማ እንዳለ ትክክለኛ ሀ ኢንፎርሜሽን አለ። ከዚህ ውጭ አሁን ደግሞ በጣም ከፍተኛ የሆነ ችግር የፈጠረው ሰገን ህዝቦች ላይ ነው እና ደራሼ ወረዳ ላይ አሁን መንግስት ሆን ብሎ የሃይማኖት ግጭት ለመፍጠር በተለይ ይሄ አሁን የሃይማኖት ግጭት በፕሮቴስታንትነትና ባዶ ምደት መካከል ሆን ተብሎ የተለኮሰ እሳት ነው። ደግሞ አሁን ሰገን ህዝቦች አካባቢ ላይ ያጋጠመ። አቶ አዳነ ከትላንት በስቲያ ረቡዕ በመላ ኦሮሚያ ክልል ከተጠራው የአምስት ቀናት የስራ ማቆም አድማ ጋር ይሄ ግንኙነት አለው? በአማራ ክልል እየተካሄደ ነው ያሉኝ የተቃውሞ እንቅስቃሴ ብንጭ ብርድን ነው የሚል አይነት እንትን ነው ያለው አሁን በመጀመሪያ ደረጃ ላይ አማራ ክልል ላይ ልዩ ትኩረት አድርጎ ስ ያደረገው በንግዱ ማህበረሰብ ነው። እና ያ ሙሉ በሙሉ ገና ሳይቀረፍ እንደገና ይሄ አሁን በኦሮሚያ የተጠራው ስራ ማቆም አድማ ነው የቀጠለው። የሮዞሮ ግን ሙሉ በሙሉ አሁን በአማራ ክልል ላይ እሱ ስራ ላይ እየዋለ ነው የሚል አይነት አቋም አይደለም ያለው ያው ቀድሞ የወታደሩ ክፍል የማስገደዱንም ከቤት የማስወጣትና የመሳሰለውን ሰው እየሰራ ስለሆነ ነው። እና በኦሮሚያ የተጠራው የስራ ማቆም አድማ ለመንግስት ካቀረባቸው ጥሪዎች መካከል እንደሚያውቁት የፖለቲካና ህሊና እስረኞች በሙሉ ይፈቱ፣ የታቀደው የናረ የግብር ክፍያ ይስተካከል፣ የመሳሰሉት ይገኙበታል። በአማራው ክልል ህዝቡ ለመንግስት የሚያቀርበው ጥያቄ ምንድን ነው? በዝርዝር በብዛኛው በአማራ ክልል ላይ አተኩሮ የተነሳው በዚህ አላግባብ የተጣለው የግብር ተመን ነው። እንትሞቸ አለ አሁን የዲሞክራሲ ምህዳሩ መጥበብ አለ፣ የታሰሩ ይፈቱ እነ እኒህም እንዳዝ ሆኖ ግን፣ በከፍተኛ ደረጃ ላይ አሁን ሙሉ በሙሉ ገሀድ ወጥቶ የምታገኘው ነው የግብር ተመኑ ላይ ያለው ቅሬታ ነው። አልተፈታም። አሁን ለምሳሌ ባለፈው ሰምተህ ከሆነ ጠቅላይ ሚኒስትሩ ራሳቸው አምነዋል። አርባ ፐርሰንት ስህተት ነበር ነው የሚለው ያም ራሱ ሆኖም በአማራ ክልል ላይ ይሄ ችግር አልተፈታም እና በአብዛኛው አሁን ትኩረት የሰጠው ምህዳሩም ከፖለቲካ እንትን የሚልቅ በግብሩ ዙሪያ ላይ ነው። እንደማ ያህል እዚያ ላይ ምሳ አይደለም። አሁን የማጣራት ስራችን በሀገሪቱ ውስጥ የሁለት መቶ ሰማኒያ ዘጠኝ ወረዳዎች ላይ መዋቅር ስላለ አስፈላጊ ከሆነ በሻሸመኔም፣ በሌሎች በአማሮ በድሪላ በኮንሶ ያለውን ልሰጥህ እችላለሁ። እኛ ዲቴል የሆነ ኢንፎርሜሽን አለኝ ከመንግሥት አዎንታዊ ምላሽ ባይገኝ ምን ታደርጋላችሁ? ብለን የጠየቅናቸው የኦሮሞ ክልል ከተሞች ነዋሪዎች ኃይል መፍትሄ አይሆንም፣ መፍትሄው ሰላማዊ ድርድር ብቻ ነው ብለዋል። በአማራው ክልል ውስጥ በኩል መፍትሄው ምንድን ነው ነው የሚባለው? በቃ ዞሮ ዞሮ የግድ ወደ እርቅ መንግስት መግባት እንዳለበት ነው እኮ ህዝቡ እየጠየቀ ያለው አማራን ክልልነት ግን ልን የፈለግኩት አሁን አንደኛ ራሱ ተቃዋሚ ፓርቲ ተብዬዎች የእኛን ጭምር ማለት ነው ሙሉ በሙሉ ይሄንን ትግል እንትን ስላልመራ ነው። ወጥ በሆነ መልክ የተንቀሳቀሰ እንትን አታይበትም። ብልጭ ዘግን ንልባ ዛሬ አንድ ቦታ ላይ የሚያሳይ ከነገ ወደ እንትን ይሄ እንትን አለ። ግን ጥቅል ጥያቄያቸው የዲሞክራሲ መሄዳ መጥበብና በመንግስት ደረጃ ላይ እንዲሁም አንዳንድ አካባቢዎች ያው ማቸው እንዳይገለጽ እንትን ስለምንለው እ በቃ የመንግስት በቃ እያሉት ነው ህዝቡ እያለ ያለ በመፈክር ደረጃ በቃ ከአሁን በኋላ ያ ስልጣን ማስረከብ አለበት የሚል ብዙ ጥያቄ እንዳለ እናቃለን። ዞሮ ዞሮ ግን በተቀናጀ መልኩ እኛም ብንሆን ገና አልመራ ነው በግልጽ በመናገር እኛም ጋር ቤቶቶች አሉ ለማለት ፈልጌ ነው። እንግዶችን አመሰግናለሁ። በሳምንቱ ማብቂያ ነገ ቅዳሜና እሑድ የከተሞቹን ውሎ በሰኞ ቅንብራችን እንመለስበታለን። ሰበር ዜና ካለ ግን በየዕለቱ ዜናችን እናቀርባለን። የምሽቱን አብይ ርዕስ አድምጠናል። ሌሎች ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሻገራለን። ቀጣዩ ዓመት ሌላ የድርቅ ዓመት እንደማይሆን ለመናገር ጊዜው ገና ነው ይላል የኢትዮጵያ ሚቴዎሮሎጂ ኤጀንሲ። ዘንድሮን ጨምሮ ለሁለት ተከታታይ ዓመታት የተከሰተው ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያንን የእርዳታ ጥገኛ አድርጎ ቆይቷል። የኢትዮጵያ ብሔራዊ የሜቴዎሮሎጂ ኤጀንሲ ምክትል ዋና ዲሬክተር የሆኑትን አቶ ዱላ ሻንቆን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ብሔራዊ የሜትሮሎጂ ኤጀንሲ ቀደም ሲል እንደተነበየውም የዘንድሮው የክረምት ዝናብ በታሰበውና በመደበኛው መንገድ ቀጥሏል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የገለጹት እንግዲህ በአጠቃላይ ትንቢያ ሰጥተን ነበረ ኢትዮጵያ ውስጥ በምዕራባዊ የአገሪቷ ክፍል በአጠቃላይ ከመደበኛና መደበኛ በላይ እንደሚሆን ማዕከለኛውም እንደዛ አይነት እንደሚሆን፣ ከሰባ እስከ ሰማና ድረስ መደበኛ የሆነ ዝናብ እንደሚያገኝ ሰተናል ማለት ነው። ስለዚህ በዛ አይነት እየሄደ መሆኑን ነው የምናረጋግጠው። የጠቀሷቸው የአገሪቱ አካባቢዎች ግን አብዛኛውን የአገሪቱን አካባቢዎች ይሸፍናሉ። እንግዲህ ምንድነው የአገሪቷን አካባቢዎች ማለት የክረምት ዝናብ የሚያገኙ አካባቢዎች ብቻ ነው ማለት ነው። አብዛኛዎቹ ማለት ነው። ከደቡብና ደቡብ ምስራቅ ስተቋረ ማለት ነው። ደቡብ ምስራቅ ማለት ደቡባዊ የሶማሌ አካባቢዎች የቦረና አካባቢ የኮንሶ እነዚህ አካባቢዎች የተጠቀሱ እነጂንካ ምናምን በታች አካባቢ ያሉት ዝናብ የሚያገኙበት ጊዜ አይደለም ማለት ነው። ወቅታቸው አይደለም። አዎ። ስለዚህ ግን በሌሎቹ አካባቢዎች ጥሩ ዝናብ እየዘነበ መሆኑን ነው ማለት ነው። ስለዚህ ትንበያው ይዞላችኋል። በትንበያው መሰረት እየሄደ ነው እስካሁን። አዎ፣ በትንበያው መሰረት እየሄደ ነው። ምክንያቱም ትንበያ ስንሰጥ የመቀዝቀዝም የመሞቅም የባህር ሁኔታ እንደሌለ ነው፣ ፓስፊክ አካባቢ ያለው ማለት ነው። ኤልኒኖም ላኒናም እንደሌለ ነው ትንበያ የተደረገው ማለት ነው። ስለዚህ በዛ መሰረት እየሄደ ነው። በዛ መሰረት እየሄደ ነው። ባለፈው አመት የተከሰተው ድርቅና የዘንድሮው የበልግ ዝናብ አነስተኛ መሆን 85 ሚሊዮን ዜጎች የምግብ እርዳታ ጥገኝ አድርጓል። በዘንድሮው ክረምት ግን እንደተገለጸውም ዝናቡ በተጠበቀው ሁኔታ ቀጥሏል። ይህ ብቻውን ግን የሚቀጥለው አመት ሌላ የድርቅ አመት እንደማይሆን ማረጋገጫ አይደለም። አቶ ዶላ እንደሚያብራሩት ድርቅ ማለት የዝናብ ማድረስና መብለጥ ነው። አሁን ለምሳሌ ባለፈው ጊዜ በዚህ ዝናብ በሚያስባቸው አካባቢዎች በደቡባዊ ሶማሌ፣ በጎዲያ አካባቢ፣ በዋርደር፣ በዚህ በቦረና፣ በኦሮሚያ በቆላማ አካባቢዎች፣ በዚህ በደቡብ ሕዝቦች የነበረው የራሱ ባህሪ ስላለው እጥረት ሁለት ጊዜ ማግኘት የነበርባቸው አምናም አላገኙም፣ ዘንድሮም አላገኙም እዛ አካባቢ ማለት ነው። አሁንም ዝናብ የላቸውም። እዚያ አካባቢ የዝናባቸው ጊዜ አይደለም ማለት ነው። እዚህ ጋ ነው ያለው አደጋ ያለ ማለት ነው። አሁንም ያለው አደጋ እዛ አካባቢ ነው። ግን ሌሎቹ አካባቢዎች ለምሳሌ በማዕከላዊ ኢትዮጵያ፣ በሰሜናዊ ኢትዮጵያ፣ በሰሜን ምስራቅ ኢትዮጵያ ይህን ያህል ችግር የለም ማለት ነው። ስለዚህ አምናም እዚ አይነት የከፋ ችግር አልነበርም እዛ አካባቢዎች ማለት ነው። ያለው ችግር ግን የዛ አካባቢ ጥረት ለው የበልጉ ዝናቡ ነው ችግር የመጣ ነው እንጂ የክረምቱ ዝናብ አምናም ምን ይሄን አለ ጥረት አልነበረም። ማምና ማለት የክረምቱ ዝናብ ማለት ነው፣ የክረምቱ ዝናብ የሚዘንብባቸው አካባቢዎች ማለት ነው። ስለዚህ ክረምቱን ብቻ መነሻ አድርገን የሚቀጥለው ዓመት የድርቅ ዓመት አይሆንም ማለት አንችልም ነው። አሁን ከእርስዎ የተረዳሁት ክረምቱንም፣ ከዛ ውጪ ደግሞ በልጉንም የሚቀጥለው ዓመት በልግ ማየት አለብን ድርቁ ላለመቀጠሉ ነው የሚሉኝ? አዎ ምክንያቱም አሁን ከዚህ ከመስከረም ከመስከረም በኋላ መስጅ ባጨረሻ በኋላ ወደ ታች ይመጣል ዝናቡ ማለት ነው። ዝናቡ እያፈገፈገ ስለመጣ አሁን ወደ ቦረና ወደ ሱማሌ ወደ ኮንሶ ወደ ጂንካ ወደ አካባቢዎች ወደ ታች ይመጣል ማለት ዝናቡ ማለት ነው። ስለዚህ ያ ሲዝን በሌላ አካባቢ በጋድ በጋ ሲሆን በክረምት አካባቢ የነበሩት በጋ ሲሆን፣ በነዚህ አካባቢዎች ደግሞ የሚያገኙበት አካባቢ ነው ማለት ነው። ስለዚህ ያንን ዝናብ ከመስከረም ጀምረን ትንበያ እናደርጋለን ማለት እዛ አካባቢ። ስለዚህ የራሳቸው ትንበያ ይኖራል ማለት ነው። ኢትዮጵያ በሙሉ አንድ ጊዜ በአንድ ጊዜ ዝናብ ያገኛል ብለን አንደበድቡም ማለት ነው። እያንዳንዱ አካባቢ የራሳቸው ሲዝን አላቸው ነው የተለያየ ዝናብ ወቅት አለው እያንዳንዱ አላቸው አካባቢዎች ማለት ነው አሉ ማለት ነው። ክረምት ጊዜ ዝናብ የሚያገኙ የማያገኙ አካባቢዎች አሉ ማለት ነው። በ2008 ዓ.ም የክረምት ዝናብ ማነስ በ2009 ደግሞ በአርብቶ አደርና በበልጋ ብቃ አካባቢዎች የተከሰተ ድርቅ ነው ሚሊዮኖችን ለተረጅነት አጋልጦ የቆየው። 2010 እንዴት እንደሚሄድ ግን ተጨማሪ ጊዜ መጠበቅ የግድ ይላል። ከኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ከመጨረሻው የዜና መጽሔት ትንታኔ ላይ ደርሰናል። ገዢው የአንጎላ ፓርቲ ኤምፒኤልኤ የሀገሪቱን ጠቅላላ ምርጫ 61 በመቶውን ድምፅ በማግኘት አሸንፏል። የመከላከያ ሚኒስትሩ ሁዋው ሎሬንሶ የሀገሪቱ ፕሬዝደንት መሆን የፓርቲውን ለዓመታት የዘለቀ ሥልጣን ያስቀጥላል ማለት ነው። ዛሬ አርብ የመጨረሻው የምርጫ ውጤት ከመገለጹ በፊት ተቃዋሚ ፓርቲዎች የምርጫ ኮሚሽኑ ቀደም ብሎ ካወጣቸው ውጤቶች እነርሱ በነጻ አካል እንዲጠናቀር ያደረጉት የተሻለ ነው ብለው ነበር። አኒታ ፓውል ከሉዋንዳ ዝርዝር ልካለች። ትዝታ በላቸው ታቀርበዋለች። የአንጎላ ገዢ ፓርቲ ድል ያጎናጸፈውን የብሔራዊ ምርጫ ውጤት በማድነቅ ላለፉት አርባ ሁለት ረጅም ዓመታት በገዛት ሀገር ሥልጣኑን ሊቀጥል ነው። ዋናው ተቃዋሚ ፓርቲ ናሽናል ዩኒየን ፎር ቶታል ኢንዲፔንደንስ ኦፍ አንጎላ ወይንም ዩኒታ ወገንተኛ ባልሆኑ አካላት የተካሄደ የድምፅ ቆጠራ ውጤት የምርጫ ኮሚሽኑ ይፋ ካደረገው አሃዝ የተለየ ነው ብሏል። ሆኖም የምርጫ ውጤቱ ይገባኛል የሚል አቤቱታ ለፍርድ ቤት ያቀርብ እንደሆነ ዩኒታ አልገለጸም። ኤምፒኤልኤ በአንጎላ አጠቃላዩን መንግስታዊ አስተዳደር የሚቆጣጠር ሲሆን በነዳጅ ዘይት ባለጸጋ የሆነችውን ሀገርም እንደ ግል ይዞታው በመበዝበዝ ይከሰሳል። በዚህ ባለፈው ምርጫ ተቃዋሚዎች ኤምፒኤልኤ የአገሪቱን ሀብት ለዘመቻው እንደሚጠቀም ሲከሱ ነበር። ኤምፒኤልኤ ግን ያለ አግባብ ሀብት አልተጠቀምኩም፣ ምርጫም አላጭበረበርኩም ሲል ያስተባብላል። ታዛቢዎችም የድምፅ አሰጣጡ ሰላማዊ እንደነበር ይናገራሉ። ዛሬ ማለዳ የመንግስት ቴሌቪዥን የምርጫው ውጤት አመርቂ እንደሆነ አንዳንድ ድምፅ ሰጪዎችን በመጥቀስ ዘገበ። የሆነ ሆኖ በዋና ከተማዋ የአንዳንድ አካባቢ ነዋሪዎች የምርጫው ውጤት ተጭበርብሯል የሚል ጥርጣሬ እያሰሙ ነው። ሉዋንዳ ሰፊው የአንጎላ ክፍለ አገር ሲሆን እዚያ ገዢው ፓርቲ የህዝቡን ድምፅ ከተቃዋሚው ጋር 50 በመቶ ነው የተካፈለው። የ47 ዓመቱ ሉቺያኖ ዦአኪም የተቃዋሚ ፓርቲ ደጋፊዎች የሚበዛበት የካሳንጋ ሰፈር ነዋሪ ሲሆን ተቃዋሚዎች የተሻለ ውጤት ሊኖራቸው ይገባል ይላል። ክሪያን ድሽኩረን ድሽኩርዳር ሽ ትሽ ሪዙልታዶሽ በእነዚህ በምርጫ ኮሚሽኑ በተገለጹት ውጤቶች አልስማማም፣ ምክንያቱም በምርጫ ዘመቻው ወቅት ህዝቡ ለውጥ እንደሚፈልግ በቴሌቪዥን ሳይቀር ሲናገር ነበርና ነው ያለው። የአንጎላ ገዢ ፓርቲ ኤምፒኤልኤ እንደ አውሮፓ አቆጣጠር በ1975 ዓ ም አገሪቱ ከፖርቱጋል ነጻነቷን ካስመለሰች ወዲህ ስልጣኑን ጨምዶ የያዘ ሲሆን የአገሪቱ ድምፅ ሰጪዎች ቀስ በቀስ በዲሞክራሲያዊ ምርጫ ማስለቀቃቸው የተቃረበ ይመስላል። ፓርቲው እንደ ኤሮፓ አቆጣጠር በ2008 82 በመቶውን በ2012 ደግሞ 72 በመቶውን ድምፅ ነው ያሸነፈው። እንደ ኤሮፓ አቆጣጠር ከ1979 ዓ ም ወዲህ አንድ ሰው ነው ሀገሪቱን የገዛት ፕሬዚደንት ሆዜ ኤድዋርዶ ዶሻንቶሽ የ74 ዓመቱ ዶሻንቶሽ ጤና በማጣት አሁን ለፕሬዝደንትነቱ አልተወዳደሩም። ፓርቲውን ግን መምራት ይቀጥላሉ። የመከላከያ ሚኒስትራቸው ዣኦ ሎሬንሶ በ38 ዓመት ውስጥ ለመጀመሪያ ጊዜ ሁለተኛ ፕሬዝደንት በመሆን ግዛቱን ይቀጥላሉ። የዜናና የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። ክቡራትና ኩራን አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ከ ሰላሳ አምስት ደቂቃ ሌል ነው ወደ ሁለተኛው አጋማሽ ቅንብሮች ይሆናል የምንሸጋገረው። የሰብአዊ መብት ተሟጋቹ ሁማን ራይትስ ዋች ዛሬ ባወጣው መግለጫ በትናንትናው ዕለት በጣሊያን ሮም ከተማ ኢትዮጵያውያንና ኤርትራውያን ስደተኞች ላይ ፖሊስ ኃይል ባለው የውሃ ግፊት ያደረሰው ጉዳትና ድብደባ መብት የጣሰ ነው ሲል የጣሊያን መንግሥት ጉዳዩን በፍጥነትና በጥልቀት መመርመር እንዳለበት አስታውቋል። መንገድ የወደቁ በመቶዎች የሚቆጠሩ ለእነዚህ ስደተኞች የጣሊያን መንግሥት በአስቸኳይ መጠለያና የሚያስፈልጋቸውን እርዳታ እንዲያሟላላቸውም ጠይቋል። የስደተኞቹን ውሎና አዳራቸው ምን ይመስላል? ለቪኦኤ የሚገኙበትን ሁኔታ ገልጸዋል። መስታወት አራጋው ዝርዝር አላት። ቅዳሜ ንጋት ላይ በድንገት ያለምንም ቅድመ ማስጠንቀቂያ በህንፃው ይኖሩ የነበሩ ኢትዮጵያውያንና ኤርትራውያን ስደተኞችን የጣሊያን ፖሊስ ካስወጣ በኋላ አብዛኛዎቹ ወደ ሌላ ቦታ ቢሸሹም ሁለት መቶ የሚሆኑት ሀምሳዎቹ ሴቶች ናቸው፣ በህንፃው አካባቢ ሲውሉ ሲያድሩ ቆይተዋል። ወደ መቶ የሚሆኑ ልጆች የያዙ ወላጆች፣ ነፍሰ ጡር ሴቶችና የአካል ጉዳተኞች በህንፃው ውስጥ ቀርተውም ነበር በትላንትና ዕለት ግን እነዚህ ስደተኞች በግዳጅ እንዲወጡና ከሌሎች ስደተኞች ጋር መንገድ ላይ እንዲወድቁ ተገደዋል። ሌትዚያ ቤይዳ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የአፍሪካ ቀንድ መብት ተመራማሪ ናቸው። በጣሊያን ሮም ከተማ ፒያዛ ኢንዲፔንደንዚያ በተባለው ስፍራ ትላንት ስለነበረው ሁኔታ ለቪኦኤ አስረድተዋል። So, in the early hours of um, yesterday morning, um, the police entered into a house in a square in central Rome, which has been inhabited by hundreds of predominantly Ethiopians and Eritreans, many of them recognized refugees who are living and squatting inside this house. በጠዋት ህንጻ ውስጥ የቀሩትንና መንገድ ላይ የተኙትን ኢትዮጵያውያንና ኤርትራውያን ከአካባቢው ለማስለቀቅ ከፍተኛ ኃይል ያለው ውሃና ድብደባ የጣሊያን ፖሊስ በስደተኞች ላይ ፈጽሟል። በቦታው የነበሩ ስደተኞች ራሳቸውን ከአደጋ ለመከላከል ሲሞክሩ፣ የፖሊሶቹ ምላሽ የከፋ እየሆነ እንደመጣ ነግረውናል። ለአራት ዓመታት የኖሩበትን ህንጻ እንዲለቁ ለስደተኞቹ ቅድመ ማስጠንቀቂያ ተሰጥቶ ነበር ወይ? ስንል የሰብአዊ መብት ተሟጋች የአፍሪካ ቀንድ መብት ተመራማሪ የሆኑትን ሌትሲያ ቤዳን ጠይቀን ነበር። ህንፃውን ለቀው እንዲወጡ የሚል የፍርድ ቤት ትዕዛዝ ባሳለፍነው ዓመት አጋማሽ ላይ በእርግጥ ነበር። ከትዕዛዝ ባለፈ ግን ምንም አይነት እንቅስቃሴ አልነበረም። የመንግስት አካልም ለእነዚሁ ስደተኞች መጠለያ በተቀናጀ መልኩ ለማዘጋጀት አልሞከረም። በትላንትና እለት አስራ ሶስት ስደተኞች በጣሊያን ፖሊሶች በደረሰባቸው ድብደባ በአምቡላንስ ወደ ሕክምና ተወስደዋል። የጣሊያን ፖሊስ ይህንን ድርጊት የፈጸምኩት በጣም አጣዳፊ ና አስፈላጊ በመሆኑ ነው በማለት አስረድቷል። በህንጻ ውስጥ የነበሩ ስደተኞች ለማብሰያ የሚጠቀሙባቸው በርካታ የጋዝ ሲሊንደሮች ለመንደድ አስጊ ስለነበሩ ና እሳት ከመነሳቱ በፊት ለመከላከል በሚል ነው የእሳት ማጥፊያ ውሃዎቹን የተጠቀም ነው በማለትም ምላሽ ሰጥቷል። የሰብአዊ መብት ተሟጋች ሁማን ራይትስ ዎች የተለያዩ የማህበራዊ ድረገጾች ላይ የወጡትን በትላንትናው ዕለት የነበረውን ሁኔታ የሚያሳዩ ቪዲዮዎችን ዋቢ አድርጓል። የጣሊያን መንግስት ሆን ብሎ ሀይል ያለውን ውሃ ስደተኞቹ ላይ አነጣጥሮ መጉዳት እንደጀመረ በመግለጽ ስደተኞቹ ውሃውን ለማስቆም ያገኙትን ሁሉ ወደ ፖሊሶቹ ይወረውሩ እንደነበርም አስረድቷል። ወደ ፖሊሶቹ የጋዝ ሲሊንደር እና ድንጋይ ይወረውሩ ከነበሩት ውስጥ አራት ሰዎች ለምርመራ በእስር ላይ ይገኛሉ። የሰብአዊ መብት ተሟጋች ሁማን ራይት ሪፖርተርስ ዎች የአፍሪካ ቀንድ ተመራማሪ የሆኑት ሌትሲያ ቤዳ በትላንትና ሁለት የጣሊያን ፖሊሶች በስደተኞቹ ላይ ላደረሱት ድብደባና ጉዳት የጣሊያን መንግስት ተጠያቂ እንደሆነ ይናገራሉ። ትልቁና ቁልፉ ጥያቄ የሚሆነው ፖሊሶች በመኝታ ላይ ይገኙ የነበሩ ስደተኞች ላይ ውሃውን ለምን አነጣጥረው ያፈሱ እንደነበረ ነው። ምክንያቱ እንዲመረመርልን መንግስትን ጠይቀናል። አንድ የጣሊያን ፖሊስም ስደተኞቹን ያላግባብ ሲይዝና ሲያስፈራራ ነበር። እሱም በምርመራ ላይ ይገኛል። ሁለት ፖሊሶች ላይ እንዲሁ ምርመራ እየተካሄደ ይገኛል። በአጠቃላይ ትላንት ስለነበረው ሁኔታ ሙሉ ምርመራ እንዲደረግ ነው እኛ የምንፈልገው። ወደ ስደተኞቹ ደውለን የዛሬ ውሏቸውን ጠይቀን ነበር። ከከተማዋ ወጣ ያለ ቦታ እንደተወሰዱና ሜዳ ላይ ፈሰው እንዳደሩ ነግረውናል። እንዴት ናችሁ? እንዴት ዋላችሁ? ዛሬ ያው መንገድ ላይ አድረን፣ ሽታ ያለበት ሽንት ያለበት አድረን ነጋ

ጥቁር ማለት ዝምብ፣ ማለት አህያ ማለት ናቸው እና እናንተ ብትሞቱ ምንም አይደለም እያሉ በቃ። የትናንትና እነዛረት ዛሬ በጣም ደህና ነው ጋዜጠኛ ከሌላ ሀገር መቶ ስለነበረ አፈሩ። ትናንትና ብዙ ሰው ተቀጥጠው ብዙ ሰው ጉዳት ደርሰበታል። ትናንትና ቦታ አለው ብሎ ወሰዱን ዝም ብሎ ጫካ እንደገና ምንም ነገር ማደሪያ የለም። ያው በዛ ላይ ደግሞ ሰው ካለምንም ምንም ጥፋት ደብድቦ ሴትና ወንድ ወስዶ የት ቦታ እንዳስገባቸው አናውቅም። እዛ ላይ ጓደኞች ጉዳት ደርሰባቸው ሆስፒታል ውስጥም የተኛሉ ማንም ያናገራችሁ የለም ከመንግስት አካል ማንም ዝም ብሎ ኢንተርቪው ዝም ብሎ ከሌላ ሀገር የመጣ ጋዜጠኛ ነው እንጂ አንድ ነገር የረዳን ሰው የለም እስካሁን የውልሽ ልጆችም ሴቶችም እኛ ስንት ቀናችን ነው ፓርት ላይ ነው ማንም አለም እያየን ነው ህጻንም ትልቁም ትንሹም እሷት ላይ ተገጠመዋል። ማንም ሰው ዝም ብለው ያየው የለም፣ ግን ህጻናትና እናቶችን ወስደናል ብለዋል ነበር እንደ መጠለያ ወስደው አስቀ- ማን አሁን፣ ይኸውልህ ከጎን ያለች አንድ ህጻን ያላት ሴትም አለች። አሁን ያለ ያለም ባልቤቶች ሲወስዷቸው ምንድነው ባህላቸው ከነሱ ተለይቶ ነው። በዛ ላይ አንድ ካሜራስ ውስጥ አራት ሴት ሚተኝ አልጋው እንደተሰራራ አንድ ካሜራስ ውስጥ ማለት ነው። በዛ ላይ ልጆችም አለ የልጆችም አልጋ አለ። ክሽነ እንደዚህ ለጉሩም ብዙ ሰው ስለሆነ ስለመመቻቸ ሽንት ቤት ምናምን ጥሎ ወጥቶ መጡ ማለት ነው። ጎረራችን በመልቀስ ተገብተዋል። እንግዲህ ጎደና ላይ ተጥለ ነው ያለ ነው። ማንም እንደዚህ ብሎ ወስዶ የሚወስደ ሰው የለን። ትናንት የሆነ ቦታ ሂደን ምንጣፍ የሌለም ምን የሌለም ምን የለው በቃ እዛ መሬት ላይ ተኝተን ቤት ነው ምንድን ነው? አሁን የተሰጣችሁ ቤት ነው ወይ ምንድን ነው? ሜዳ ከከተማ ያወጣ ሜዳ ነው ቤት አይደለም። ከከተማ ያወጣ ሜዳ ምንም የሌለው ነገር ማለት ነው። እዛ ሄደን በቃ ሽንት ቤት ያለ ምን የለው ምን የለው በቃ ተጥለና ብራንዳ ላይ የሚተኛ ሰው ነው ያናው ሰው እንኳን ብራ እንደሚገኘ ምንጣፍ አለው። እኛ ሳለምንጣፍ ነው። መቱሽ? ትላንትና ምንድን ነበር የተፈጠረው? ትላንትና እኔ እጀ ላይ በእንትን መጥቶኛል፣ በዱላው ለምንድን ነው የመቱሽ? ስትታገይ የሆነ ወንድማችን ሊወስዱት ብሎ እኔ እሱን አትወስዱት ምንም ካለ ጥፋት እያልኩ እያለ መቱ፣ እጄ ላይ መታኝ በዱላ። እንዴት ነሽ አሁን እጅሽ? አሁን ደህና ነኝ፣ እግዚአብሔር ይመስገን። ህክምና አግኝተሻል? ደህና ነኝ። ህክምና፣ ኧረ አልሄድኩም። እጄ አብጠዋል። አሁን ማንም ያመጣላችሁ ምግብ አበሻዎቹ እዚያ አካባቢ የሚኖሩ እነሱ ነው የሚያመጡልን፣ እንጂ ጥቁር ስለሆነ በቃ እዚህ ያሉ ቀንንም አያመጡልንም። መገብ ህብረታችን የት እንዳስቀመጠው አናውቅም። አንደኛ ከቤት ሆን አለዋ ሰ በጎርሳኔ ያወጣ ነው ደግሞ እዛ ትተን ወጣ ነው ማለት አሁን ልጃችን ላይ ምንም ነገር የለም ቀን ሙሉን ከዛ ያባረሩን ማለት ነው ከዛ ያው መኪና የሚያጠዳ መጥተው ሁሉም ነገር አልቶ አሁን ቢያሳው ሲያየው ምንም ነገር የለም፣ ቦርሳዊ የለም ምን ይወል የት እንደወሰዱ አይታወቅም። ትናንትና ምንም ነገር አድርጌ አይደለም። ከህዝቡ ጋር እየሮቱ ነበረ፣ ወንዶቹ እንዳይመቱ ከሴት ነበርኩ ልጁን ለማስጣል ንስንስል ክለብ ፖሊሶች እኔ እድን ና ወዛቤን አካባቢ ጡቴ ስር መቱኝ ማለት ነው። እዛ ጭንቅላሴ መቱኝ፣ እኔ እንደውም አልታወቀኝ ነበር። ለመሮጥ ስል በውሃው ወደኩኝ ማለት ነው። ጭ አዞረኝና ወደኩኝ በራሴ ማለት ነው። ከዛ በኋላ የሆነ ነበርም ሆዋ ህዝቡን በውሃ እያባረሩ በዱላ ወንዶቹን እንዳለ ይጨፈጨፏቸው። በቃ እንደ ውሻን የታየንበት ሀገር ትናንትና ነው። በቃ የሚገርም ሁኔታ ነበረ ማለት ነው። እንደ ሰብዓዊ መብት ተሟጋች ገለጻ፣ ጣሊያን በየጊዜው ወደ ሀገሪቱ የሚገቡ በሺዎች ለሚቆጠሩ ስደተኞች የተሟላ መጠለያ ለማዘጋጀት የተቀናጀ አሰራር የላትም። ከፒያሳ ኢንዲፔንደንሲያ ህንጻ ሌላ ከሶስት ሺህ በላይ ስደተኞች ይኖራሉ ተብሎ የሚገመትባቸው ሁለት ህንጻዎችም አሉ በነዚህ ህንፃ የሚኖሩት አብዛኛዎቹ ስደተኞች እንደሆኑ ነው የሰብአዊ መብት ተሟጋች ድርጅት የገለጸው። ቀጣዩ ቅንብር አፍሪካ በጋዜጦች ነው። የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ ነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያው ትግራይ ክልል በመልሶ ማልማት ጥረት የወርቅ ሽልማት አገኘ። ኢትዮጵያ ላይ በተደጋጋሚ በደረሰው ድርቅ ምክንያት በሚሊዮኖች የሚቆጠሩ ሰዎች አስቸኳይ የምግብ ረድኤት እንደሚያስፈልጋቸው ታወቀ። የአንጎላ ገዢ መደብ ፖርቱጋል ላይ ገንዘብ እያፈሰሰ መሆኑ ተገለጸ። የሚት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ትግራይ ክልል የተራቆተውና መሬት መልሶ በማልማት ተግባር ላሳየው ጥረትና ለአወጣ ፖሊሲ የወርቅ ሜዳሊያ ሽልማት ማሸነፉን ሮይተርስ የዜና አገልግሎት ድረ ገጽ ዘግቧል። ትግራይ በአንደኛነት አሸናፊ የሆነው በዓለም አቀፍ ደረጃ ከቀረቡት ምርጥ ፖሊሲዎች መካከል ተወዳድሮ ቀዳሚ በመሆኑ እንደሆነ ሮይተርስ ጠቅሷል። ሽልማቱን ከተባበሩ መንግስታት ድርጅት ጋር ሆኖ ያስተባበረው ወርልድ ፊቸር ካውንስል የተባለው ተቋም ነው። ሽልማት የሚሰጠውም በተባበሩ መንግስታት ድርጅት ድጋፍ ነው። የትግራይ አስተዳደር እርከኖችን ለመስራት፣ የመስኖ ውጥኖችን ለመዘርጋት፣ በተራራና ኮረብታማ አካባቢዎች የአፈር መሸርሸርን ለመከላከል የድንጋይ ግድግዳዎችን ለመስራት በጎ ፈቃደኛ የገጠር ነዋሪዎች በዓመት 20 ቀናት እንዲያገለግሉ ማድረጉን የሚሰሩትም ካለምንም ክፍያ መሆኑን ዘገባው ገልጿል። የዚህ ሁሉ ልፋት ውጤት በተግባር እንደታየ የሮይተርስ ድረ ገጽ ሲያብራራ የከርሰ ምድር ውሃ መጠን ከፍ ማለቱን፣ የአፈር መሸርሸር መቀነሱን፣ የሰዎች የእህል ማምረት ብቃት ማደጉንና የሚያገኙት ገቢ መጠን ከፍ ማለቱን አስገንዝቧል። የኢትዮጵያው ትግራይ ክልል የተራቆቱ መሬቶች መልሶ የማልማት ጥረት እውነታ ሊሆን እንደሚችል በተግባር አሳይቷል። ሌሎች የአፍሪቃ ሀገሮችም ፈለጉን እንዲከተሉ ተምሳሌት ሆኗል ሲሉ ሽልማቱን ያስተባበረው ወርልድ ፊውቸር ካውንስል ስራ አስኪያጅ አሌክሳንደር ዋንደን መናገራቸውን የሮይተርስ ዘገባ አውስቷል። ሕዝቡ ባደረገው የመልሶ ማልማት ጥረት ምክንያት ትግራይ ክልል በአሁኑ ወቅት ካለፉት 145 ዓመታት ወዲህ የበለጠ ለምነት አሳይቷል ብለዋል። በወርልድ ካውንስል የመልሶ ማልማት ስራ ጠቢብ ክሪስ ሬጅ ትግራይ ላይ በ15 ዓመታት ውስጥ ሴቶች፣ ወንዶችና ልጆች በህብረት ባደረጉት ጥረት አንድ ሚሊዮን ሄክታር የሚሆን መሬትን መልሶ ለማልማት ቢያንስ ዘጠና ሚሊዮን ቶኖች የሚሆን አፈርና አለት በእጃቸው አንቀሳቅሰዋል ሲሉ ሬጅ ማስረዳታቸውን ሮይተርስ የዜና አገልግሎት አስነብቧል። ኢንዲፔንደንት የተባለ ብሪታንያ የሚወጣ ድረገጽ ደግሞ ኢትዮጵያ ውስጥ የተፈጥሮ ሁኔታ ባስከተለው ተከታታይ ቀውስ ምክንያት በብዙ ሚሊዮን የሚቆጠሩ ሰዎች የምግብ ረድኤት እንደሚያስፈልጋቸው ጠቁሟል። ቢያንስ 7.8 ሚሊዮን የሚሆኑ ዜጎች ካለፈው ሚያዝያ ወር አንስቶ የአስቸኳይ ጊዜ ረድኤት ሲያገኙ ቆይቷል። ካለፈው ጥር ወር አንስቶ ከነበረው 5.6 ሚሊዮን ከፍ ብሏል ማለት ነው። ይሁንና በሶማሌ ክልል ያሉ ሰባት መቶ ሺህ የሚሆኑ ሰዎች በጥሪት እጥረት ምክንያት የረዴት አቅርቦት ስላላገኙ የረሃብ ሁኔታ ሊገጥማቸው ይችላል የሚል ስጋት እንዳለ ድረ ገጹ ገልጿል። ኦክስፋም የተባለው ዓለም አቀፍ የሀያ ረዴት ድርጅቶች ኮንፌዴሬሽን በአሁኑ ወቅት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን በዶናልድ ትራምፕና በሰሜን ኮሪያ ላይ ያተኮረው ዓለም አቀፍ ማኅበረሰብ ኢትዮጵያ ውስጥ ያለው ሁኔታ ወደ ከባድ ቀውስ ከመድረሱ በፊት እርምጃ እንዲወስድ ጥሪ አድርጓል። የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ተባብረው ያወጡት ዘገባ በድርቅ በተጎዱት አካባቢዎች ያለው የምግብ እጥረት እየተባባሰ ሄዷል ሲል አስጠንቅቋል። በሀገሪቱ ካሉት ከግማሽ በላይ የሚሆኑ 228 ወረዳዎች ረድኤት ካልተገኘ በስተቀር ሰዎች ሊሞቱ በሚችሉበት ደረጃ ላይ እንዳሉ ዘገባው ጠቁሟል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ሶማሌ ክልል ውስጥ ሁለት ሚሊዮን የሚሆኑ ከብቶች እንዳለቁ ገልጿል። በድርቅ የሚጎዱ አካባቢዎች እንዳሉ ሆኖ የጎርፍ መጥለቅለቅ የሚገጥማቸው አካባቢዎችም እንዳሉ ዘገባው ሲያስረዳ ኦሮሚያ ውስጥ ባለፈው ሐምሌ ወር በአዳማ በአርሲና በምስራቅ ሸቃ ዞን አራት ጊዜ የጎርፍ መጥለቅለቅ መመዝገቡን ኢንዲፔንደንት ድረገጽ አውስቷል። ከአምሳ በላይ የሚሆኑ ቤቶች በጎርፍ መጥለቅለቅ እንደፈረሱ፣ ስምንት መቶ ሄክታር የሚሆን የፍራፍሬና የአትክልት ተክሎች እንደወደመ ዘገባው ገልጿል። ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣውጹ በበኩሉም ፖርቹጋል በአንጎላ ላይ ለምት ዓመታት ያህል በቅኝ ጊዜነት የበላይነት ቦታ ነበራት። አሁን ግን የተገላቢጦች ሆነዋል ይላል ካስኬይስ በተባለው በበጋ ወራት ገዢው መደብ የሚያርፍበትና የሚዝናናበት የባህር ጠረፍ አዲስ 14 ፎቆች ያሉት ኮንዶሚኒየም ሕንፃ ተሰርቷል። አብዛኛዎቹን አፓርትመንቶቹን የገዛው ታዲያ የአንጎላ ገዢ መደብ ነው። አንዳንዴ በብዛት ይገዛሉ። ስለሆነም አካባቢው የአንጎላውያን ሕንፃ የሚል ስያሜ አትርፏል ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ ወጣው ጽሑፍ ገልጿል። በፖርቱጋል ዋና ከተማ ሊዝበን ባለው ዋናው የልብስ መደብሮች ጎዳና የአንጎላ ልሂቃን ምርጥ ልብሶችና ቦርሳዎች እንደሚገዙበትና በአንድ ማዕዘን ኢዛቤል ዶ ሳንቶስ የተባሉ አንጎላዊት ባለጸጋ ጽፈት ቤት እንደሚታይ ድረ ገጹ አውስቷል። ከአፍሪካ ሀብታሟ ሴት የሚባሉት ሳንቶስ በፖርቱጋል ያሉ ትልልቅ ባንኮችን ሚዲያንና የኤኔርጂ ኢንዱስትሪን የገዙ ናቸው። በፖርቹጋል ሀያላን ከሚባሉት ሰዎች መካከል አንዷ ሲሆኑ አንጎላን ለ38 ዓመታት ያህል የገዙት ጆሴ ኤድዋርዶ ዶ ሳንቶስ ልጅ ናቸው ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ጠቅሷል። በአሁኑ ወቅት ገንዘብ ወደ ፖርቱጋል የምታፈሰው አንጎላ በመቶዎች ለሚቆጠሩ ዓመታት ያህል በፖርቹጋል አስከፊ ቅኝ አገዛዝ ስትሰቃይ የነበረች ሀገር ናት። በአሁኑ ወቅት አንጎላ አፍሪቃ ውስጥ ትልልቅ ከሚባሉት ነዳጅ ዘይት አምራች ሀገሮች አንዷ ናት። ተጠቃሚው ግን የአንጎላ ገዥ መደብ ነው። ህዝቡ ግን በድህነት እንደሚኖር ተገልጿል። አንጎላ በዓለም ደረጃ በከፍተኛ ሙስና ከሚከሰሱት ሀገሮች መካከል አንዷ ነች። የኢኮኖሚ ትብብርና የልማት ድርጅት በገለጸው መሰረት ፖርቹጋል በአንጎላ በኩል የሚደረገውን የሙስናና የገንዘብ ሽግግርን አስመልክቶ የላላ አያያዝ እንዳላት የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። ከአንጎላ ወደ ፖርቹጋል የሚገባው ገንዘብ ከፍተኛ ብዛት ያለው ከመሆን የተነሳ የአንጎላ ባለሥልጣኖች ፖርቹጋል ውስጥ በሙስና ተግባር እየተመረመሩ ናቸው የሚል ወሬ ሲሰማ፣ አንጎላ ከፖርቹጋል ጋር ያለኝን ግንኙነት አቋርጣለሁ በማለት ስትዝት፣ የፖርቹጋል የውጭ ጉዳይ ሚኒስትር ይቅርታ ጠይቀዋል ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩም። የተከበራቸው አድማጮች ከመጨረሻው ቅንብር ላይ ደርሰናል። በነገ ዕለት እዚህ ዋሽንግተን ዲሲ የሚካሄደውን ስነ ስርዓት የተመለከተ ነው። ከሲቪል ማህበረሰብ ተሳትፎ፣ ህግ፣ የፋይናንስ ጤናና የሕፃናት ጉዳዮች እንዲሁም ከሙያና የሥራ ዕድልን እስከሚመለከቱ በርካታ ርዕሰ ጉዳዮች በየመስኮቹ እውቅና ያላቸው ባለሙያዎች የሚሳተፉባቸው ውይይቶችና ልዩ ልዩ ዝግጅቶች የሚካተቱበት ስነ ስርዓት በኢቢኤስ ቴሌቪዥን ሄለን ሾው በተባለው ፕሮግራም አዘጋጅነት የተሰናዳውን ይህን ስነ ሥርዓት አስመልክቶ አዘጋጇን ሄለን መስፍንን አሉላ ከበደ ባጭሩ አነጋግሯል። ሄለን መስፍን፣ በኢቢኤስ ቴሌቪዥን በስምሽ የሚጠራ ቴሌቪዥን ፕሮግራም አለሽ፣ ሄለን ሾ የተባለ። በቅድሚያ እንኳን ወደ ፕሮግራማችን ብቅ አለሽ። እንኳን ደህና ቆየህልኝ። በጣም አመሰግናሃለሁ ይህንን እድል ስለሰጠኸኝ። ማህበረሰብን ለማጎልበት የሚል ስም ሰጥታችሁታል፣ በግርድፍ ወደ አማርኛ እየመለስኩ ነው። በቴሌቪዥን ፕሮግራም መነሻነት የተዘጋጀ ስነ ስርአት። እስኪ ስለ ዝግጅቱ በአጭሩ ገለጭልን። ምንድን ነው አላማው? ምንስ ለማከናወን ነው የተነሳሽው? ደስ ይለኛል። እንዳልከው ኤምፓዋር ዘ ኮሚኒቲ ዊካንድ ይባላል። አንተ ባልከው በትርጓሜ በጣም ደስ ይላል። ኢቨን በተር የተዘጋጀበት ምክንያት እንዳልከው ይህንን ፕሮግራም በኢቢኤስ ፕላትፎርም ላይ ሳዘጋጅ ወደ አንድ አምስት አመት ይሆነኛል በዛ ፕሮግራም ላይ በጣም ብዙ የተለያዩ ኤክስፐርቶች የተለያዩ ሰዎች የራሳቸውን ህይወት ለማካፈል ሰው ሊማርበት ይችላል፣ ሰው ሊታነጽበት ይችላል ብለን የምናስባቸውን አርስቶች እያነሳን ፕሮግራሙን ስናዘጋጅ እነዚህ እንግዶች ጋር ብዙ የምንነጋገረው ለምንድን ነው እዚህ አሜሪካን ሀገር የምንኖር ሰዎች እንደዚህ አይነት ነገር እርስ በርሳችን መረጃ የምንቀባበልበት ዝግጅት ቢኖር እንደ ብዛታችን እንደ ቁጥራችን እንደዚህ አይነት ነገሮች ቢገናኙ የሚያገናኙን ነገሮች ቢኖሩ ጥሩ ነው የሚል ሀሳቡ ሁሌ እንነጋገራለን ከእንግዶች ጋር እና ይሄ ለብዙ ጊዜ አስበ ነው የነበረው ነገር ነው። አሁን ሆነው ያለው እና አጠቃላይ እንደው ዋናው ሀሳቡ ማብቃት፣ መተዋወቅ፣ ማደግ ብለን የሰየም ነው ህብረተሰባችን። አሁን ለምሳሌ ትልቅ የእግር ኳስ ጨዋታ አለ በጣም ደስ የሚል ሰውን የሚያገናኝ የተለያዩ ደግሞ የባህል ስነ ስርዓቶች አሉ እና ትንሽ ክፍተት ግን ያየ ነው የዚህ የመረጃ መቀባበያ ፕላትፎርሞች አለመኖራቸውን ነው እና ፕሮግራሙ ዋና ሀሳቡ ጤናን በተመለከተ የስራን ምክር በተመለከተ የልጆችን ጉዳይ በተመለከተ የገንዘብ የፐርሰናል ፋይናንስን ነገር በተመለከተ፣ እንደዚሁም ደግሞ ሌሎች እኛን አዝ ኢሚግረንትስ እዚህ ሀገር የሚነኩንን ሀሳቡ እያነሳ ለምንድን የማንነጋገርበት በሚል በዛ ሀሳብ ነው የተነሳው ይሄ ነገር እና መረጃ መቀባበያ ዋና መሰረቱ መረጃ መቀባበያ፣ አንድ ላይ በህብረተሰብ ለማደግ ማለት። የአየር ሰዓታችን ምጥን በመሆኑ ብቻ ነው እንገታው። እውቅና ያላቸው በስራው መንገድ የተጓዙ የተጨበጠ የሚታወቅ ስራ የሰሩ ሰዎች እንግዶች ይሻሉ። ቀኑን ሙሉ በስፍራው ለተገኘ ሰው ትንፋሽ የሚያሳጣ ይመስላል። በጣም ብዙ ዝግጅቶች ነው ያለው። እንደሚሳካም ተስፋ አደርጋለሁ። ከዝግጅቱ ማግስት እንዴት ተከናወነ፣ በይዘት ደረጃ አሁን የጠቃቀሻቸውን በአየር ሰዓት ገዳቢነት ሙሉ ልናቀርብ የማንችላቸውን ሀሳቦች ተመልሰን ከአንቺ ጋር እንወያያለን። የሄለን ሾው አዘጋጅ ሄለን መስፍን፣ ለጊዜሻ አመሰግናለሁ። መልካም እድል። አሁን አድማጮች፣ ውይይቱ ሰፋ ያለ ነው። ሙሉን ዘገባ በድረ ገጻችን ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዩናይትድ ስቴትስ ረድኤት የተመሠረተው ስለ ምግብ ዋስትና ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በደቡብ ምስራቅ ኢትዮጵያ ያለው የመራብና የተመጣጠነ ምግብ እጥረት እየተባባሰ መሄዱን አመልክቷል። በድርቅ በተጎዳው ሶማሌ ክልል ያሉት በርካታ ሰዎች የምግብ እጥረት ተደቅኖባቸዋል። ኬንያ ውስጥም የኢትዮጵያን ያህል ባይሆንም ከመጋቢት እስከ ግንቦት ወር በነበረው ጊዜ ውስጥ በቂ ዝናብ ባለመገኘቱ ደረቅና ከፊል ደረቅ በሆኑት ክልሎች ከፍተኛ የምግብ እጥረት እንደሚገጥማቸው ታውቋል። የአፍሪቃ ቀንድ ከስድስት ዓመታት በፊት በታሪክ አስከፊ ከሚባሉት ድርቆች ጋር የሚፈረጅ ድርቅ ገጥሞት ነበር። በቀጣዮቹ ዓመታትም በቂ ዝናብ ባለመገኘቱ በድርቅ ክፉኛ የተመቱት አካባቢዎች የማገገም እድል አላገኙም። ከዚያ ደግሞ አምናና አቻምና ኤልኒኖ የተባለው የአየር ንብረት ለውጥ ባስከተለው ድርቅ ምክንያት በአፍሪቃ ቀንድ ባሉት ደረቅ አካባቢዎች የእርሻ ምርትና የከብት ርቢ አሽቆለቆለ፣ የምግብ ዋጋ ናረ፣ የምግብ እጥረቱ ተባባሰ። ከዛ ጋር በተያያዘን በሽታ ገባ። በአሁኑ ወቅት 7.8 ሚሊዮን የሚሆኑ ኢትዮጵያውያን በከባድ የምግብ እጥረት እየተሰቃዩ ናቸው። ኬንያ ላይ ደግሞ 2.6 ሚሊዮን የሚሆኑ ሰዎች ተመሳሳይ ችግር ገጥሟቸዋል። ዩናይትድ ስቴትስ ለኢትዮጵያና ለኬንያ ከ169 ሚሊዮን ዶላር በላይ የሚገመት ሰብአዊ ረድኤት እንደምታቀርብ በያዝነው ወር ያስታወቀችውም ለዚህ ነው። ዩናይትድ ስቴትስ የአስቸኳይ ጊዜ ረድኤትን ከፍ እያደረገች ነው። ዩናይትድ ስቴትስ የምትሰጠው ረድኤት በተመጣጣኝ የምግብ እጥረት የተጎዱትን ልጆች ይመግባል። ንጹህ የመጠጥ ውሃና ወሳኝ የሆነውን የሕክምና አገልግሎት ለማቅረብ ይረዳል። ይህ እርዳታ ኢትዮጵያ ውስጥ ሶስት ሚሊዮን ለሚሆኑ ሰዎች የምግብ እርዳታ ያቀርባል። ዩናይትድ ስቴትስ ኬንያ ውስጥ በድርቅ የተጎዱትን ከመርዳት አልፋ ድርቅና ግጭትን ሸሽተው ወደ ኬንያ የተሰደዱትን ስደተኞችንም ትረዳለች። ረሃብ አይደለም፣ ይሁንና ወደ ረሃብ ደረጃ እየተጠጋ ነው ብለዋል ማት ኔምስ። ኔምስ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ምክትል ስራ አስኪያጅ ናቸው። አሁን መርዳት የምንፈልገውም የምግብ እጥረቱ ወደ ረሃብ ደረጃ እንዳይደርስ ለመከላከል ነው ሲሉ ኒምስ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት አንድ የፕሮግራም ማሳሰቢያ ያለን የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ነው ሚና ሰላማዊ እና ዲሞክራሲያዊ በሆነ መንገድ ከገዢው ፓርቲ ጋር ያሉንን የሕዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር የሚያስችል አሰራር እንዲፈጠር ነው። በእኛ በኩል ቅድመ ሁኔታ ብለን የጀመር ነው። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው፣ እና ማምነው ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም የሚቀርቡ አማራጮች የችግር ፈቺዎች አይደሉም። አድማጮች ነገ ቅዳሜ የሙዚቃ ቃና ዝግጅት መኖሩንም ለማስታወስ እንወዳለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ ሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ ሰለሞን ክፍሌና ቆንጂታ የነን። በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ቀደም ሲል የሰማችኋቸው በአጭሩ የቀረቡት እንግዶቻችን የኢዴፓ ሊቀመንበርና የመኢአድ ምክትል ፕሬዚደንት ናቸው። በነገ ምሽት ዝግጅታችን ይቀርባሉ። እንድታደምጡ እንጋብዛለን። በሰላም ይደሩ። በኛ በኩል የትግርኛ ቋንቋ ስርጭት ይቀጥላል።